የአሜሪካ ድምጽ ነው። የአሜሪካ ድምጽ በ19፣ በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳ ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ በቀጥታ የሚያስተላልፈው የዛሬ ረቡዕ ሐምሌ 24 2016 ዓ ም ስርጭታችን ጀመረ። የሐማስ መሪ ኢስማኤል ሐኔ ቴሄራኖስ ስለመገደላቸው የኢትዮጵያ መንግሥት ለደሞዝ ጭማሪና ለድጎማዎች የሚውሉ ተጨማሪ በጀት ለምክር ቤት ሊያቀርብ ስለመሆኑ እንዲሁም ሌሎች ቀጠናዊና ዓለም አቀፋዊ ጉዳዮችን በምሽቱ ስርጭታችን አካትናል። ጤና ይስጥልኝ። እንደምን ዋላችኋል? እንደምናምሽታችኋል። ሳስተናግዳችሁ የማመሻው ሀብታሙ ስዩም ነኝ። ኤልያስ አስማረ በቅንብሩ እስከ ዝግጅታችን ማጠናቀቂያ ድረስ አብሮን ይቆያል። የዚህ መሰናዶ ዋና አዘጋጅ ጽዮን ግርማ ናት። እስከ ምሽቱ አራት ሰዓት ድረስ አብረናችሁን ቆያለን። አስቀድመን የሰዓቱን ዋና ዋና ዓለም ዜናዎች እናስደምጣችኋለን። ደረጀ ደስታ ይጠብቃችኋል። በድጋሚ እንደምናመሻችሁ አድማጮች፣ የምሽቱን ዋና ዋና የዓለም ዜናዎች አሰማችኋለሁ። የሐማስ መሪ እስማኤል ሀንዬ ዛሬ ረቡዕ ኢራን ውስጥ በእስራኤል ጥቃት መገደላቸውን ሐማስ አስታወቀ። የሐማሱ መሪ የተገደሉት የኢራን አዲሱን ፕሬዚደንት ቃለ መሐላ በሚፈጽሙበት በዓለ ሲመት ለመገኘት ወደዚያው ባመሩበት ወቅት መሆኑን ሀማስ ገልጿል። ሀንዬ የተገደሉት በኢራን ዋና ከተማ ቴህራን ውስጥ በሚገኘው መኖሪያ ቤት ውስጥ መሆኑን አማጺው ሐማስ በቴሌግራም ማህበራዊ መድረኩ ባወጣው መግለጫ አስታውቋል። የኢራን አብዮታዊ ዘብ በዛሬ ማለዳው ጥቃት ከሀንዬ ግል ጠባቂዎች መካከል አንዱ መገደሉን አስታውቆ ክስተቱ በምርመራ ላይ መሆኑን አስታውቋል። እስራኤል ስለ ሁኔታው ወዲያውኑ የሰጠችው አስተያየት የለም። አድማጮች፣ የዚህ ዝርዝር በምሽቱ አብይ ርዕስ ይቀርባል። የሱዳን ወታደራዊ መሪ ጀነራል ቡርሃን ከድሮን ጥቃት ተረፉ። የሱዳን ወታደራዊ መሪ ጀነራል አብዱልፈታህ ብርሃን ዛሬ ረቡዕ ከተቃጣባቸው የሰው አልባ አውሮፕላን ወይም ድሮን ጥቃት መትረፋቸውን የሀገሪቱ ጦር አስታወቀ። ብርሃን የተረፉት በምስራቅ ሱዳን በተካሄደው የጦር ሰራዊት ምረቃ ስነ ስርዓት ላይ የአምስት ሰዎች ሕይወት ካለፈበት የድሮን ጥቃት መሆኑም ተገልጸዋል። በሁለት ሰው አልባ አውሮፕላኖች ወይም ድሮኖች እንደተፈጸመ የተገለጸው ጥቃት የተካሄደው በገቤት ከተማ ሲካሄድ የነበረው የምርቃት ስነ ስርዓት ከተጠናቀቀ በኋላ መሆኑንም ሰራዊቱ ጨምሮ ገልጸዋል። ብርሃን በጥቃቱ ጉዳት ያልደረሰባቸው መሆኑን የወታደራዊ ቃል አቀባያቸው ሌተናል ኮሎኔል ሀሰን ኢብራሂም ተናግረዋል። ጥቃቱ በተፈጸመበት ወቅት ብዙ ሰዎች አቧራማ በሆነው መንገድ ሲሮጡና ሌሎችም ሰው አልባ አውሮፕላኑ ሲመታ ወደ ሰማይ አንጋጠው ሲመለከቱ በአልአረብ ቴሌቪዥን ላይ የወጣው የቪዲዮ ምስል አሳይቷል። የሱዳን ጦር ኃይሎች በፌስቡክ ገጹ ላይ ያወጣው የቪዲዮ ምስል ደግሞ ከጥቃቱ በኋላ በፈገግታ ቆመው የሚታ የተለያዩት ብርሃንን የከበቡ ሰዎች ደስታቸውን ሲገልጹ አሳይተዋል። ስለተቃጣው የግድያ ሙከራ ጥቃት የፈጥኖ ድራሹ ጦር እስካሁን የሰጠው አስተያየት የለም። በደቡብ ህንድ የመሬት መንሸራተት በትንሹ 151 ሰዎች ሞቱ። በደቡባዊ ህንድ ትላንት ማክሰኞ በተከሰተው የመሬት መንሸራተት በትንሹ 151 ሰዎች መሞታቸውን የአገሪቱ ፖሊስ አስታውቋል። በመቶዎች የሚቆጠሩ የነፍስ አድን ሰራተኞች ዛሬ ረቡዕ በጭቃዎችና ፍርስራሾች መካከል ተጎጂዎችን እያፈላለጉ ነው። በኬረላ ግዛት ዋያናድ አውራጃ ውስጥ ትላንት ማክሰኞ ጠዋት የጣለውን ከባድ ዝናብ ተከትሎ የተከሰተው የጭቃና የውሃ ጎርፍ በሻይ ልማት ወደ ታወቁ ግዛቶችና መንደሮች ውስጥ ዘልቆ በመግባት ጉዳት አድርሷል። በአደጋው ከሞቱት ሌላ 186 ሰዎች መቁሰላቸው፣ ቤቶች መውደማቸው፣ ዛፎች መነቃቀላቸውና ድልድዮች መፍረሳቸው ተነግረዋል። በአደጋው 187 ሰዎች የደረሱበት ያልታወቀ ሲሆን 77 አስክሬኖች ተለይተው በአብዛኛው ለዘመዶቻቸው መተላለፋቸውን የአሶሲየትድ ፕሬስ ዘገባ አመልክተዋል። ከ ሶስት መቶ በላይ የነፍስ አድን ሰራተኞች በተዘጉ መንገዶችና ባልተረጋጋው መሬት ሳቢያ ያጋጠማቸው መሰናክል ጥረታቸውን እያደናቀፈው መሆኑም ተገልጸዋል። ከአደጋው ጋር በተያያዘ ከ ስምንት ሺህ ሰዎች በላይ ተፈናቅለዋል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። የካርተር ማዕከል የቬኔዙዌላ ምርጫ ዲሞክራሲያዊ አይደለም አለ። የእሁዱ ፕሬዚደንታዊ ምርጫን ተከትሎ በመላው ቬኔዙዌላ ብጥብጡ የጨመረ ሲሄድ መቀመጫውን አሜሪካ ያደረገው የካርተር ማዕከል የቬኔዙዌላ ፕሬዚደንታዊ ምርጫ ዲሞክራሲያዊ ሊባል እንደማይችል አስታውቋል። የካርተር ማዕከል ፕሬዚደንት ኒኮላስ ማዱሮን አሸናፊ በማድረግ ያበቃው አጨቃጫቂ ምርጫ ዲሞክራሲያዊ ሊባል አይችልም ብሏል። በቀድሞ ፕሬዚደንት ጂሚ ካርተር እና በሟች ባለቤታቸው ሮዛሊን የተመሰረተው መንግስታዊ ያልሆነው ድርጅት 17 የምርጫ ባለሙያዎችን ቡድን ወደ ደቡብ አሜሪካዊቱ አገር በማሰማራት ምርጫውን ለመታዘብ መቻሉን ገልጸዋል። ማዕከሉ ትላንት ማክሰኞ መገባደጃ በሰጠው መግለጫ ምርጫው ዓለም አቀፍ የምርጫ ታማኝነትና መስፈርቶችን አያሟላም ብለዋል። ማዱሮ ይቆጣጠሩታል የተባለው የቬኔዙዌላ ምርጫ ምክር ቤት ሰኞ ማለዳ ላይ እንዳስታወቀው ፕሬዚደንቱ በምርጫው 51 በመቶ ድምፅ በማግኘታቸው 44 በመቶ ድምጽ ያገኙትን ተፎካካሪያቸው ኤድመንዶ ጎንዛሌዝን አሸንፈዋል ብለዋል። በመላው ቬኔዙዌላ ምርጫውን ውጤት ተከትሎ የተቀሰቀሰው ተቃውሞ ወደ ህውከት ተቀይሮ በትንሹ 16 ሰዎች ተገድለዋል። በመጨረሻም በፈረንሳይ ከባድ ዝናብና አውሎ ነፋስ የባቡር መስመሮችን አስተጓጉሏል። ፈረንሳይ ውስጥ ዛሬ ረቡዕ የተከሰተው ከባድ ዝናብና አውሎ ነፋስ በሺዎች የሚቆጠሩ የኦሎምፒክና የበጋ እረፍት ተጓዦችን ማስተጓጉሉ ተነገረ። ከባዱ አውሎ ነፋስ በፓሪስና ደቡባዊ ፈረንሳይ እንዲሁም በስዊዘርላንድ መካከል ከፍተኛ ፍጥነት ያላቸውን የባቡር መስመሮች አስተጓጉሏል። ቡርገንዲ በተባለችው ደቡባዊ ምስራቅ የፈረንሳይ ግዛት ዋና ከተማ በነፋስ የተገነደሰው ዛፍ ባቡር ላይ በመውደቁ በፓሪስ የሚገኘው ትልቁ የጌር ደ ሊዮን ባቡር ጣቢያን ጨምሮ ሁሉንም ባለከፍተኛ ፍጥነት ባቡሮች እንዳይንቀሳቀሱ አድርጓል። ባለስልጣናት የተቋረጡትን የባቡር መስመሮች መልሰው በመጠገን ከጉዞ የተገቱ ተጓዦችን እንደገና ለማንቀሳቀስ ጥረት ማድረጋቸው ተገልጸዋል። ባለፈው ሳምንት ከተከፈተው የኦሎምፒክ ጨዋታዎች በፊት ተስተጓጉለው የነበሩ የባቡር መስመሮች ሙሉ ለሙሉ አገልግሎት መስጠት ጀምረው እንደነበር ይታወሳል። የአየር ትንበያ ባለስልጣናት በትናንትናው እለት በአብዛኛው የፈረንሳይ ግዛቶች ነፋስ የቀላቀለ ከባድ ነጎድጓዳማ ዝናብ እንደሚኖር አስጠንቅቀዋል። የዓለም ኦሎምፒክ ጨዋታዎች እየተካሄዱባት የምትገኘው የፈረንሳይ ዋና ከተማ ፓሪስ ለሶስት ተከታታይ ቀናት 31 ዲግሪ ሴልሺየስ ወይም 88 ዲግሪ ፋራናይት ፋራናይት የሚደርስ ሙቀት እየታየባት መሆኑም ተገልጸዋል አድማጮች፣ ለምሽቱ የተመደበው የዜናው ክፍለ ጊዜ በዚሁ ተጠናቋል። ከቀሪዎቹ የምሽቱ ዝግጅቶቻችን ጋር ወደ ሀብታሙ ስዩም ልመልሳችሁ በእኔ በኩል ጤና በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሰዓት የቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የአሜሪካ ድምፅ ስርጭት ነው እያዳመጣችሁ እየተመለከታችሁ የምትገኙት አድማጮቻችንና ተመልካቾቻችን ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም በፌስቡክ ቪ ቪኦኤ አማርኛ ላይ በቀጥታ እየተደመጡ ይገኛሉ። የማህበራዊ ሚዲያ አቀናባሪያችን አበባየሁ ገበያው ናት። የድምፃሊያም የጽሑፍ መልእክት ለመተው ለምትፈልጉ ሌላ አማራጭ አለን። 2022059942 የዋሳፕ መስመራችንን ተጠቀሙ። አሁን ወደ ዕለቱ አብይ ረስ ዘገባ እንሻገር። ሐማስ የሐማስ መሪ ኢስማኤል ሐኔ ቴሄራን ውስጥ ተገድለዋል። ሐማስ መሪው ኢስማኤል ሀኔ እስራኤል ኢራን ዋና ከተማ ትሄራን ውስጥ ባደረሰችው ጥቃት እንደተገደሉ አስታውቋል። ሃኔ ወደ ትሄራን የተጓዙት በአዲሱ የኢራን ፕሬዚደንት በዓለ ሲመት ላይ ለመገኘት እንደነበረ ቡድኑ አስታውቋል። ቆንጅታዬ በቪኦኤ እንዲሁም በሮይተርስ የተጠናቀሩ ዘገባዎችን አጣምራ ተከታዩን አሰናድታለች። ግድያው የተፈጸመው ሊነጋጋ ሲል እንደሆነ የኢራን ሃይማኖታዊ መሪ አያቶላህ አሊ ሀሚኒ ተናግረዋል። ይሁን እንጂ ስለ ግድያው ዝርዝር አኳኋን ለጊዜው የተሰማ ነገር የለም። ሀማስ ዛሬ በቴሌግራም ገጹ ባወጣው መግለጫ ኢስማኤል ሀኒዬ ቴህራን በሚገኝ መኖሪያ ቤት መገደላቸውን አመልክቷል። ከሀማሱ መሪ ጠባቂዎች መካከል አንዱ መገደሉን የጠቀሰው የኢራን አብዮታዊ ዘብ ጦር በበኩሉ በጥቃቱ ዙሪያ ምርመራ ተጀምሯል ብሏል። አያቶላ ካሜኒ በመንግስታዊ ድረ ገጻቸው ባወጡት መግለጫ እስራኤል ለሚከተላት ብርቱ ቅጣት ትዘጋጅ ብለዋል። ሀኒዬ የምንወዳቸው የሀገራችን እንግዳ ነበሩ፣ በመሆኑም መበቀል ግዴታችን ነው ሲሉም አስከትለው ተናግረዋል። ከእስራኤል በኩል ስለ ሀኒዬ መገደል ወዲያውኑ የተሰጠ አስተያየት የለም። የሃማስ ታጣቂ ክንፍ ኢዚዲን አልቃሳም ብርጌድ በመሪው ላይ ለተፈጸመው ግድያ እንደሚበቀል አስታውቆ ግድያው በመካከለኛው ምስራቅ ከባድ መዘዝ ያስከትላል ብሏል። ሃኒየ የተገደሉት በኢራን የሚደገፈው ሃማስ ደቡባዊ እስራኤል ውስጥ ጥቃት አድርሶ 1200 ሰዎችን ከገደለና ወደ 250 የሚጠጉ ሰዎችን ጠልፎ ከወሰደ ከአስር ወራት ገደማ በኋላ መሆኑ ነው። ሐማስ ላደረሰው ጥቃት አጸፋ እስራኤል ጋዛ ላይ በከፈተችው ወታደራዊ ዘመቻ ከ39400 በላይ ፍልስጤማውያን መገደላቸውን የጋዛ የጤና ሚኒስቴር ታጣቂዎችንና ሲቪሎችን ለይቶ ያሰፈረ ባልሆነ አሃዙ አመልክቷል። ኢስማኤል ሃኒዬ የሐማስ የፖለቲካ ቢሮ ኃላፊ የሆኑት እንደ አውሮፓውያን የዘመን አቆጣጠር በ2017 ዓ.ም ሲሆን በ2019 ጋዛን ለቀው በስደት ካታር ውስጥ ይቀመጡ እንደነበረ ተዘግበዋል። ካታር፣ ግብጽና ዩናይትድ ስቴትስ እስራኤልና ሐማስ የተኩስ አቁም ስምምነት ላይ እንዲደርሱ ለወራት ጥረት ሲያደርጉ የቆዩ ሲሆን የዛሬው ክስተት ሂደቱ ላይ ከባድ ጥያቄዎችን እንዲነሱ የሚያደርግ ነው ተብሏል። የካታር ጠቅላይ ሚኒስትር ሼክ ሞሐመድ ቢን አብደራህማን በኤክስ ገጻቸው ባሰፈሩት ቃል ድርድር እየተካሄደ ሳለ የፖለቲካ ግድያዎች መፈጸማቸው፣ የጋዛን ሲቪሎች ኢላማ ያደረጉ ጥቃቶችን መቀጠላቸው አንደኛው ተደራዳሪ ወገን ሌላኛውን እየገደለ እንዴት ነው ሽምግልናችን የሚሳካው ብለን እንድንጠይቅ ያደርገናል ብለዋል። ሰላም ቁርጠኛ አጋሮችን ይፈልጋል። ባለም አቀፍ ደረጃ ስለ ሰው ህይወት ነትን የሚቃወም አቋምም ይሻል ሲሉ አክለዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በበኩላቸው ዛሬ ሲንጋፖር ውስጥ በሰጡት ቃል ልላችሁ የምችለው ነገር ቢኖር የተኩስ አቁም ስምምነቱን አስፈላጊነት የሚሰርዝ ምንም ነገር እንደማይኖር ነው ማለታቸው ተጠቅሰዋል። ማናቸውም ድንገት በዚያ ላይ ምን አንደምታ እንደሚያስከትል በግምት አልናገርም፣ ነገር ግን ተኩስ አቁም እንዲቋጠር የምናደርገውን ጥረት ልንቀጥልበት ግድ የሚለን ጉዳይ መሆኑን አውቃለሁ። ለዚያም እለት በለት መስራታችንን እንቀጥላለን ሲሉ አክለዋል። ቴህራን ውስጥ ጥቃቱን ያደረሰችው እስራኤል ለመሆኗ ማረጋገጫ መስጠት ይችሉ እንደሆነ ለዩናይትድ ስቴትስ የሚያሳወቀችው ነገር ይኖር እንደሆነ የተጠየቁት የዩናይትድ ስቴትስ የመከላከያ ሚኒስትር ሎይድ ኦስተን በበኩላቸው በእሱ ላይ የምላችው ነገር የለም ሲሉ መልስ መስጠታቸው ተዘግቧል። በእስራኤል እና ሊባኖስ ድንበር ላይ ያለው ሁኔታ አሳሳቢነቱ እንደቀጠለ መሆኑን የተናገሩት ኦስተን ከእስራኤል የመከላከያ ሚኒስትር ዮአቭ ጋላንትና ከሌሎችም አካባቢው ላይ ካሉ ዋና ዋና መሪዎች ጋር መነጋገራችንን እንቀጥላለን ሲሉ አክለው፣ ሁኔታው በክልሉ ወደ ተስፋፋ ግጭት እንዳያመራ የተቻለንን ሁሉ እናደርጋለን ማለታቸው ተጠቅሷል። የኢራን ፕሬዚደንት ማሱድ ፔዜሽኪያን በኤክስ ገጻቸው ባወጡት መግለጫ ሀገራቸው ክብሯን፣ ሉዓላዊነቷንና ኩራቷን እንደምታስከብር ተናግረው እስራኤል በፈጸመችው የፈሪ ስራ እንድትቆጭ እናደርጋለን ሲሉ ጽፈዋል። የፍልስጤም ፕሬዚደንት ማህሙድ አባስ በበኩላቸው በጽሕፈት ቤታቸው በኩል በወጣ መግለጫ የሃኒየን መገደል ግጭቱን የሚያባብስ የፈሪ አድራጎት ሲሉ ጠርተውታል። ቱርክ አሳፋሪ ግድያ ብለዋለች። ሩሲያም የሐማሱን መሪ እስማኤል ሃኒየን መገደል ተቀባይነት የሌለው የፖለቲካ ግድያ በማለት አውግዛዋለች። የጋዛ ጦርነት ከተቀሰቀሰ ወዲህ በዓለም አቀፍ የዲፕሎማሲ መድረኮች ቡድናቸውን ተወክለው በሚያደርጓቸው ኃይለኛ ንግግሮች የሚታወቁት እስማኤል ሃኒየ ጋዛ ውስጥ ሦስት ወንዶች ልጆቻቸው በእስራኤል የአየር ጥቃት ተገድለዋል። ሃኒየ ሲናገሩ ኃይለኛ ይሆኑ እንጂ ብዙ ዲፕሎማቶች ጋዛ ውስጥ ካሉት አክራሪ ከሆኑት የሃማስ መሪዎች ጋር ሲነጻጸሩ ለዘብ ያሉ አድርገው የሚመለከቷቸው መሆኑን ሮይተርስ ዘግቧል። መቀመጫቸውን ቱርክና ካታር መዲና ዶሃ ላይ በማድረግ ከጋዛ ሰርጥ መውጣት መግባት የሚከለክለው ገደብ ሳያገኛቸው የተኩስ አቁም ተደራዳሪ የሆነው ለመካፈልም ሆነ የቡድናቸው አጋር ከሆነችው ከኢራን ጋር ለመገናኘት አስችሏቸው ነበር። ይህ በእንዲህ እንዳለ ትናንት ማክሰኞ እስራኤል ቤይሩት ውስጥ ባደረሰችው የአየር ጥቃት ከፍተኛ የሂዝቦላ ተዋጊዎች አዛዥ የሆኑትን ፎአድ ሽኩርን ገድላለች። እስራኤል በምትቆጣጠረው በጎላን ኮረብቶች አካባቢ ሜዳ ላይ ይጫወቱ በነበሩ አስራ ሁለት ህጻናትና ታዳጊዎች ላይ ባለፈው ሳምንት መጨረሻ በተፈጸመው ግድያ ፎአድ ሹኩርን ተጠያቂ አድርጋለች። ሄዝቦላ በእስራኤል የአየር ጥቃት ከተመታው ህንጻ ፍርስራሽ ውስጥ የከፍተኛ መሪውን የፎአድ ሹኩርን አስከሬን ለማግኘት ፍለጋ ላይ መሆኑን አስታውቋል። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ስቱዲዮ በቀጥታ የሚተላለፈውን የረቡዕ ምሽት ስርጭታችንን ነው። ቀደም ብላ ቆንጂት ያሰማችን የዕለቱን አብይ ርዕስ ዘገባ ነበረ። የትንታኔው መጽሔት ይቀጥላል። ኢትዮጵያ መንግሥት ለደመወዝ ጭማሪና ለድጎማዎች የሚውል ተጨማሪ በጀት ለምክር ቤት ሊያቀርብ እንደሆነ ተሰምተዋል። የህዝብ ተወካዮች ምክር ቤት ከዓለም አቀፉ የልማት ማህበር ጋር የተደረሰውን የብድር ስምምነት አጽድቀዋል። ብድሩን ጨምሮ ከማህበሩ የተገኘውን 1.5 ቢሊዮን ዶላር ያካተተ ተጨማሪ በጀት በቅርቡ ለምክር ቤት እንደሚያቀርብ የገንዘብ ሚኒስትሩ አቶ አህመድ ሺዴ ተናግረዋል። ተጨማሪው በጀት የዋጋ ንረት ተጽዕኖን ለመቀነስ ለሚወሰዱ የደሞዝ ጭማሪና ለሌሎች ድጎማዎች እንደሚውሉም ተመልክተዋል። ኬኔዲ አባተ ዝርዝር አለሁ። ስድስተኛው የህዝብ ተወካዮች ምክር ቤት ዛሬ ረቡዕ ሐምሌ 23 ቀን 2016 ዓ.ም ባካሄደው አስቸኳይ ስብሰባ በኢትዮጵያ መንግስትና በዓለም ባንክ መካከል በተደረሰው የብድር ስምምነት ላይ ውይይት አድርጎ አጽድቆታል። የኢትዮጵያ መንግስት እሁድ ሐምሌ 21 ቀን 2016 ዓ.ም ይፋ ያደረገውን የማክሮ ኢኮኖሚ ማሻሻያ እንደሚደግፍ ያሳወቀው የዓለም ባንክ ለኢትዮጵያ በድጋፍና በብድር መልክ የሚለቀቅ 1.5 ቢሊዮን ዶላር ማጽደቁን በትናንትና ዕለት አስታውቋል። ባንኩ ለኢትዮጵያ ካጸደቀው ገንዘብ ውስጥ በብድር መልክ የተገኘውን አምስት መቶ ሚሊዮን ዶላር ለማጽደቅ የህዝብ ተወካዮች ምክር ቤት ዛሬ ባካሄደው ውይይት ላይ ከምክር ቤት አባላት የተለያዩ ጥያቄዎች ተነስተዋል። የማክሮ ኢኮኖሚው ማሻሻያ የሚያስከትለውን የኑሮ ውድነት የተመለከተው ከጥያቄዎቹ መካከል ይገኛል። የምክር ቤቱ አባል አቶ ፍሬው ተስፋዬ በተለይም የመንግስት ሰራተኞችን በተመለከተ በሪፎርሙ ሂደት ውስጥ በተለይ በመጀመሪያዎቹ አመታት ኢንፍሌሽን ሊኖር እንደሚችል ያው አንዳንድ የኢኮኖሚ ተንታኞች ያመላክታሉና ና እነዚህ ቋሚ ገበያ ያላቸው የህብረተሰብ ክፍሎች ይህን ችግር ተቋቁመው መሻገር እንዲችሉ በመንግስት በኩል የተያዘው አቅጣጫ ምንድን ነው? ከምክር ቤት አባላት ለተነሱ ጥያቄዎች ማብራሪያ ሲሰጡ መንግስት ሪፎርሙ የሚያስከትላቸውን ጫናዎች ለመቋቋም በቂ ዝግጅት አድርጓል ያሉት የገንዘብ ሚኒስትሩ አቶ አህመድ ሺዴ የዋጋ ንረት ተጽዕኖን ለመቀነስ ለመንግስት ሰራተኞች የደሞዝ ጭማሪና ለተለያዩ ድጎማዎች የሚውል ተጨማሪ የበጀት ጥያቄ ለምክር ቤቱ እንደሚቀርብ አስታውቀዋል። ተጨማሪ በጀት በገቢ መልክ እናሳውጃለን። በወጪ መልክ ደግሞ እንደገና ይታወጫል ማለት ነው። በጀታችን የዘንድሮ በጣም በጣም ከፍተኛ ነው የሚሆነው ማለት ነው። የት ላይ ነው የሚውለው፣ ያላችሁት እንደሆነ ቅድም ሁላችሁም የጠቀሳችሁት በኑሮ ድጎማ መልክ በተለይ ታችኛው ተከፋይ የመንግስት ሰራተኛ በየደረጃ ያለውን የኑሮ ድጎማ በደሞዝ ጭማሪ መልክ የሚደረግ ይሆናል። ነዳጅ ላይ ከፍተኛ ድጎማ የምናደርግ ይሆናል። ዘይት ላይ ድጎማ እናደርጋለን። ማዳበሪያ ላይ ድጎማ እናደርጋለን። መድኃኒት ላይ ድጎማ እናደረጋለን። ይሄ ፕሮግራም የእኛ ፕሮግራም ነው። የዓለም ባንክ አካል ከሆነው ዓለም አቀፍ የልማት ማህበርና ከዓለም አቀፉ የገንዘብ ድርጅት ቃል የተገባው ገንዘብ ለደሞዝ እና ለሌሎች ድጎማዎች ለማዋል መንግስት ለምክር ቤቱ የሚያቀርበው የተጨማሪ በጀት አካል እንደሆነም አቶ አህመድ ተናግረዋል። አሁን የተከበረው ምክር ቤት የሚያጸድቀው አምስት መቶ ሚሊዮን ዶላር ሲደመር አንድ ቢሊዮን ዶላር ይኸው የተከበረው ምክር ቤት ካሰደቀው በኋላ በሰዓታት ውስጥ ወደ አካውንታችን የሚገባ ይሆናል ማለት ነው። ገንዘብ ሚኒስቴር ግን ይሄንን ገንዘብ ስራ ላይ የሚዋለው በተጨማሪ በጀት መልክ ይሄው ምክር ቤት ሲያውጀውና ሲያውጀው ብቻ ነው የሚሆነው ማለት ነው። ሁለተኛ ከአይ ኤም ኤፍ የተገኘው ሶስት ነጥብ አምስት ቢሊዮን ዶላር ውስጥ በመጀመሪያ ዙር የሚፈሰው ሰላሳ ፐርሰንቱ ለገንዘብ ሚኒስቴር ለበጀት ጥቅም ላይ የሚውል ነው ማለት ነው ጥቅም ላይ የምናውለው እዚሁ መተን ተጨማሪ በጀት ሲታወጅ ነው ማለት ነው። የአማራ ብሔራዊ ንቅናቄ አብን ተመራጭ የሆኑት የምክር ቤቱ አባል አቶ አበባው ደሳለው ኢትዮጵያ ካለችበት ወቅታዊ ሁኔታ አንጻር ይፋ የሆነው የማክሮ ኢኮኖሚ ሪፎርም ተገቢነቱ ምን ያህል እንደሆነ ጥያቄ አንስተዋል። የውጭ ምንዛሬውን በተመለከተ ያው ገበያው እንዲወስነው የተወሰነበት ሁኔታ ነው ያለው። ከዚህ ጋር ግን ቀድሞው መሟላት ያለባቸው ቅድመ ሁኔታዎች እንዳሉ የተለያዩ የኢኮኖሚ ባለሙያዎች እያብራሩ ያለበት ሁኔታ ነው ያለው። አንደኛው የሀገሪቷ የሰላምና ጸጥታ ሁኔታ ነው። ብድር ወስደን የመመለስ አቅማችን ምን ያክል ነው የሚሆነው? ህዝቡ ከቦታ ቦታ ተዛዝሮ መስራት ካልቻለ፣ ገቢ በአግባቡ መንግስት መሰብሰብ ካልቻለ ያለውን በዚህ አይነት ሁኔታ የተጠራቀመ ብድር ለሀገሪቷ አናወርሳትም ወይ? አቶ አህመድ ሺዴ በሰጡት ምላሽ የሰላም እጦቱ የሚኖረውን ተጽዕኖ ባያነሱም ሪፎርሙ የአገሪቱን እዳ የሚያቃልል ነው ብለዋል። ባለፉት ስድስት ዓመታት ምንም አይነት የውጭ የንግድ ብድር አልተበደርንም። እንዲሁም የነበረውን ብድር ስንከፍል ነው የቆየነው። እንደዛም ሆኖ ግን አሁንም ከፍተኛ የሆነ የዕዳ ጫና የተሸከምንበት ሁኔታ ነው ያለው። የዕዳ ጫና እንግዲህ ባለፉት አስራ አምስት ዓመት በላይ በነበረ ማሲቭ የሆነ ፐብሊክ ኢንቨስትመንት የአገር ውስጥም ተበድረን ከውጭም ተበድረን የመጣ ነው ማለት ነው። እንደውም ያንን ጫና ለማቃለል ነው መንግስት ወደ ተሟላ የማክሮ ኢኮኖሚ ሪፎርም እየገባ ያለው ማለት ነው። ይሄ ሪፎርም አንዱ ቁልፍ ውጤት የሚያመጣው የዕዳ ጫናን ትርጉም ባለው ደረጃ በከፍተኛ ደረጃ የሚቀንስ ነው። ከዓለም ባንክ ጋር በተደረሰው የብድር ስምምነት ላይ ውይይት መደረጉን ተከትሎ የተወካዮች ምክር ቤት ስምምነቱን በአንድ ተቃውሞና በአንድ ድምጽ ታቅቦ በአብላጫ ድምጽ አጽድቋል። የዓለም ባንክ ትናንት ያጸደቀውን 1.5 ቢሊዮን ዶላር ጨምሮ በሚቀጥሉት ሶስት ዓመታት ውስጥ በድጋፍ በብድርና በዕዳ ሽግሽግ በአጠቃላይ 16.6 ቢሊዮን ዶላር ለኢትዮጵያ እንደሚያቀርብ ይፋ ማድረጉ ይታወቃል። የዓለም ባንክና ዓለም አቀፉን የገንዘብ ተቋም ጨምሮ ከዓለም የገንዘብ ተቋማት የሚገኙ ድጋፎች ግን የውጭ ምንዛሬ ገበያን ነፃ ማድረግን ጨምሮ በከፍተኛ የኢኮኖሚ ሪፎርም ቅድመ ሁኔታዎች የታጀቡ ናቸው። የውጭ ምንዛሪ በገበያው እንዲመራ መወሰኑን ተከትሎ ባንኮች የብርን የመግዛት አቅም ማዳከማቸውን በመቀጠል ጠል በዛሬው እለት የ1 ዶላር መግዣ ዋጋ በንግድ ባንክ ከ77 ብር በላይ ተተምኖ የዋለ ሲሆን ከግል ባንኮች ደግሞ የ1 ዶላር ዋጋን ከ81 ብር በላይ የተመኑ አሉ። መንግስት ይፋ ያደረገው የማክሮ ኢኮኖሚ ሪፎርም እርምጃ ወቅታዊ እንዳልሆነና የተለያዩ ኢኮኖሚያዊ ቀውሶችን ሊያስከትል እንደሚችል የሚገልጹ የምጣኔ ሀብት ተንታኞች አሉ። በተለያዩ ዓለም አቀፍ ተቋማት በአማካሪነትና በተለያዩ ዘርፎች በማገልገል የሚታወቁት የምጣኔ ሀብት ባለሙያ ዘመዴነ ንጋቱ በበኩላቸው ዓለም ባንክና አይኤምኤፍ ባለፉት ሁለት ቀናት በድምሩ 20 ቢሊዮን ዶላር ለኢትዮጵያ ቃል መግባታቸው በኢትዮጵያ ኢኮኖሚ ላይ ያላቸውን እምነት የሚያሳይ ነው ብለዋል። ይህም የአገሪቱን ኢኮኖሚ በከፍተኛ መጠን እንደሚቀይር ያላቸውን እምነት አቶ ዘመዴነ በኤክስ አድራሻቸው ገልጸዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ። ኬኔዲ አባትን ለቀደመው ዘገባ አመሰግናለሁ። ቀጣዩ ዘገባ ወደ ትግራይ ክልል ይወስደናል። በህዋት አመራሮች መካከል የተፈጠረው ልዩነት ወደ ህዝብ ለማዝለቅ የሚደረግ እንቅስቃሴ እንዲቆም ያሳሰቡ ሶስት የትግራይ ክልል ፓርቲዎች ህዝብና ፓርቲን አንድ አስመስሎ የማቅረብ ትርክትም እንዲታረም ጥሪ አቅርበዋል። ሳልሳይ ወያነ ትግራይ ብሔራዊ ባይቶ አባይ ትግራይና ና ውድብ ነጻነት ትግራይ የፖለቲካ ፓርቲዎች ዛሬ በሰጡት መግለጫ የፌዴራል መንግስትም የአንድነት ፓርቲ ጉባኤ ጉዳይ ከክልል ህዝብ አጠቃላይ ደህንነት ጋር ማያያዙ ተቀባይነት የለውም ሲሉ ተቃውመዋል። በፓርቲዎቹ መግለጫ ላይ ከፌዴራል መንግስትና ከህወሓት ቃል አቀባይ አስተያየትና ምላሽ ለማግኘት ያደረግነው ጥረት አልተሳካም። ሙሉጌታ አጽባ ቀጣዩን ሰንቋል። ህዝባዊ ወያነ ሓርነት ትግራይ ህወሓት የትግራይን ህዝብ ከችግር ከማውጣት ይልቅ ወደ ጨለማ እየመራው ነው ሲሉ በክልሉ የሚንቀሳቀሱት ሳልሳይ ወያነ ትግራይ ውድብ ናጽነት ትግራይና፣ ብሔራዊ ባይቶ አባይ ትግራይ ባይቶና በጋራ በሰጡት መግለጫ ከሰዋል። በአሁኑ ጊዜ በህወሀት አመራሮች መካከል የተፈጠረው ልዩነት ወደ ህዝብም እንዲዘልቅ እንቅስቃሴ እየተደረገ መሆኑን ፓርቲዎቹ ጠቁመው መቆም አለበት ሲሉ ጠይቀዋል። የሳልሳይ ወያነ ትግራይ ሊቀመንበር አቶ አሉላ ኃይሎ የትግራይ ህዝብና የክልሉ የጸጥታ ኃይሎችም በህወሀት የውስጥ ልዩነት ለአንዱ ቡድን ከመወገን ተጠብቀው የክልሉን ጥቅም ብቻ ማስከበር ይኖርባቸዋል ብለዋል። በአሁኑ ጊዜ ያለው የስልጣን ውድድር ነው። በአንድነታችንም ላይ አደጋ ሊያመጣ ይችላል። ህዝባችን ለፓርቲው የውስጥ ቡድኖች የሚያሳየውን ውግንና በአፋጣኝ አቁሞ ከሁሉም በላይ ለአንድነቱና ለጥቅሙ መቆም ይጠበቅበታል። የባይቶና ምክትል ሊቀመንበር አቶ ዮሴፍ በረሀ በበኩላቸው አሁን በትግራይ ክልል የተፈጠረው ችግር የሚፈታው አካታች ክልላዊ አስተዳደር በመመስረት እንደሆነ አመልክተዋል። ጉጅላዊ ረብሓ ዘቀደመን ሙሉእ ጊዜው ኣብ ናይ ጉጅላዊ ረብ አሁን ያለው አመራር ቡድናዊ ጥቅሙን ብቻ ለማስከበር ሙሉ ጊዜውን ሰጥቶ እየሰራ ነው። በዚህም የተነሳ ህዝባችን አስተዳደር አለማግኘቱን ደጋግመን ስንገልጽ ቆይተናል። አሁንም ጊዜ የማይሰጥ ጉዳይ በመሆኑ ሁሉንም በእኩልነት ያቀፈ አካታችና የህዝብን ጥቅም መሰረት አድርጎ የሚታገል አስተዳደር መመስረት አለበት። እንዲሁም አስተዳደሩን የሚቆጣጠር ሁሉም የትግራይ አስተሳሰቦች የሚወከሉበት ምክር ቤት መቋቋም ይኖርበታል። ህወሀት ጠቅላላ ጉባኤውን ከማካሄዱ በፊት በምርጫ ቦርድ ተመዝግቦ ህጋዊነቱን እንዲያስመልስ እያሳሰበ ያለው የፌዴራሉ መንግስትም የትግራይ ህዝብን ከአንድ ፓርቲ ጋር አቆራኝቶ ሊያስፈራራ አይገባም ሲሉ የተናገሩት ደግሞ የውድብ ናጽነት ትግራይ ሊቀመንበር ዶክተር ደጀን መዝገበ ናቸው። መንግስት ኢትዮጵያ ትግራይ የፌዴራሉ መንግስት ትግራይን በሚመለከቱ ጉዳዮች ግንኙነቱን ከህወሀት ጋር ብቻ ነው ያደረገው። በመካከል አለመስማማት ሲፈጠር ግን የትግራይ ህዝብ ዋጋ ይከፍላል እያሉ ማስፈራራት ተቀባይነት የለውም፣ ኃላፊነትም የጎደለው ነው። የፖለቲካ ፓርቲንና ህዝብን አንድና ያው አስመስሎ የሚያቀርበው ብዙ ዋጋ ያስከፈለ ትርክት እንዲታረም ጥሪ እናቀርባለን። ጠቅላይ ሚኒስትር አብይ አህመድ ባለፈው ሳምንት የፖለቲካ ፓርቲዎች አመራሮችን በሀገራዊ ጉዳይ ላይ ባወያዩበት ወቅት ህወሀት ጠቅላላ ጉባኤውን ከማካሄዱ አስቀድሞ በተሻሻለው ህግ መሰረት አስፈላጊውን ሰነድ አሟልቶ በምርጫ ቦርድ መመዝገብ እንደሚጠበቅበት ገልጸው በቀደመው ቀውስ የወደመው የሰው ህይወትና ሀብትም ሳይገመገም ሌላ ጥፋት ማምጣት ጥሩ አይደለም። ምርጫ ቦርድ ህወሀትን ህጋዊ ፓርቲ ካላለው መንግስት መሆን አይችልም። ስለዚህ ተመልሰን ወደ ጦርነት እንገባለን ሲሉ ማስጠንቀቃቸው ይታወሳል። የህወሀቱ ሊቀመንበር ዶክተር ደብረ ጽዮን ጉባኤ ማካሄድ ጦርነት አያመጣም ሲሉ ምላሽ ሰጥተዋል። ጠቅላላ ጉባኤው የሚረዳን ውስጣችንን ለማጥራት ነው። ምርጫ ቦርድ እውቅና ሳይሰጠን ብናካሄደውና ቦርዱ ጠቅላላ ጉባኤውን ካልተቀበለው ድገሙና አካሂዱ ይለናል እንጂ ጦርነት የሚያስገባ ጉዳይ አይደለም ነው ያሉት። የፓርቲው የቁጥጥር ኮሚሽን በቅርቡ የህወሀት አስራ አራተኛ ጠቅላላ ድርጅታዊ ጉባኤ ዓላማ በፓርቲው ውስጥ በተደራጁ ከፍተኛ አመራሮች ተጠልፏል በማለት አባላቱ ከአዘጋጅ ኮሚቴው ራሳቸውን እንዲያገሉ ምክንያት መሆኑን ባወጣው መግለጫ ላይ ማመላከቱ ይታወሳል። የፓርቲው ሊቀመንበር በጉዳዩ ላይ በሰጡት ምላሽ ከሕወሓት ዲሞክራሲያዊ ማዕከላዊነት አሰራር ውጭ ነው ሲሉ የቁጥጥሩ ኮሚሽን መግለጫ ተችተዋል። ሶስት ፓርቲዎች በመግለጫቸው ያነሷቸው ጉዳዮች አስመልክቶ ከፌዴራል መንግስት ኮሚኒኬሽን አገልግሎት እንዲሁም ከሕወሓት ቃል አቀባይ ማብራሪያ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። በተያያዥ ዜና የትግራይ ክልል ጊዜያዊ አስተዳደር ፕሬዚደንትና የህወሀት ምክትል ሊቀመንበር አቶ ጌታቸው ረዳ ለክልሉ ጸጥታ መደፍረስና በአጠቃላይ በአስተዳደሩ እየታዩ ለሚገኙ ችግሮች የህወሀት አመራርን ተጠያቂ አድርገዋል። ፕሬዚደንቱ ከትላንት በስቲያ ሰኞ በድምጽ ወያነ ቴሌቪዥን ጣቢያ በተላለፈው ቃለ መጠይቃቸው በፓርቲው አመራሮች ውስጥ እየተራመደ ስላለው ልዩነት በግልጽ ተናግረዋል። የህወሀት ጠቅላላ ጉባኤን በጥድፊያ ለማካሄድ እንቅስቃሴ እየተደረገ መሆኑን ያመላከቱት አቶ ጌታቸው የአንድን ቡድን ልዕልና ለመያዝ ያለመ ነው ሲሉ ተችተዋል። ሓሳብ ዘይብሉ ዶክመንት ያላቀረበ ጉባኤ ነው። የተወሰኑ ሰዎችን ጥላሸት ቀብቶ እንዲወጡ በማድረግ የአስተሳሰብ አንድነት ይዘናል ለማለት ነው። የአስተሳሰብ አንድነት የሚባለው ግን የአንድ ኔትወርክን አንድነት ነው። ይህ ለትግራይ ህዝብ ይጠቅማል ወይስ አይጠቅምም የሚለውን ራሱ ህዝቡ ይመልከተው። በእኔ እምነት ግን በዚህ አይነቱ አካሄድ የሚድን ፓርቲ የለም። አቶ ጌታቸው በቃለ መጠይቃቸው የህወሀት አመራር ከህዝብ ሰላምና ደህንነት ይልቅ ለግላዊ ፍላጎቱ ቅድሚያ ሰጥቷል ሲሉ ገልጸዋል። በክልሉ በማዕድን ዘርፍ እየተፈጸሙ ናቸው ያሏቸው ህገወጥ ተግባራትም በማሳያነት አንስተዋል። በተለይ በወርቅ ማውጣት ስራ ህገወጥ ይዞታና ጥቅምን ለማስጠበቅ እስከ መታኮስ የደረሱ ግጭቶችም እየታዩ መሆናቸውን ፕሬዝደንቱ አስረድተዋል። በዚሁ እንቅስቃሴም ከሀገር ውስጥ ግለሰቦች በተጨማሪ የሴኔጋል የናይጀሪያና የቻይና ዜጋዎችም እየተሳተፉ ናቸው ሲሉ አክለው አመልክተዋል። ለአሜሪካ ድምጽ ሙልጌታ አጽባሃም መቀለም። ጌታ ጽባን ለቀደመው ዘገባ አመሰግናለሁ። በተያያዘው የክረምት ወቅት በአንዳንድ የኢትዮጵያ አካባቢዎች ቅጽበታዊ የወንዞች ሙላትና የመሬት መንሸራተትን የሚያስከትል ከባድ ዝናብ ሊኖር እንደሚችል የኢትዮጵያ ሜትሮሎጂ ኢንስቲትዩት አስታውቋል። የደቡብ ኢትዮጵያ ክልል የአደጋ ስጋት ሥራ አመራር ኮሚሽን በበኩሉ የመሬት መንሸራተትና የጎርፍ አደጋዎች ሊከሰቱ የሚችሉባቸውን አካባቢዎች በመለየት ነዋሪዎች ቅድመ ጥንቃቄ እንዲያደርጉ አሳስበዋል። የዚህን ጉዳይ ዝርዝር ዮናታን ዘብዲዮስ ይዘዋል። በኢትዮጵያ ጎፋ ዞን በደረሰ የመሬት መንሸራተት በመቶዎች የሚቆጠሩ ሰዎች እስከነ ሕይወታቸው ተቀብረው ሕይወታቸውን ካጡ አስር ቀናት በኋላ አሁንም አስክሬኖቹን ማግኘቱ ቀጥሏል። ቤተሰቦች በተጠቀለሉ አስክሬኖች ዙሪያ ሲያለቅሱ ታይተዋል። ሌሎች የመንደሩ ነዋሪዎችም የሚወዷቸውን ከሙታን መካከል መፈለጋቸውን ቀጥለዋል። የልጃቸውን አስክሬን የሚያፈላልጉት ጉራ ገርባ እንዲህ ይላሉ። ሀይካ ኮሻ ነው። ባለስልጣናቱ የማፈላለጉን ስራ ለማቆም እየተናገሩ ስለሆነ ቅር ብሎኛል። ፍለጋዬን ለመቀጠል ያለኝ ቁርጠኝነት የማይናወጥ ነው። እስከሚያስፈልገው ጊዜ ድረስ እዚሁ እቆያለሁ። ቤቴን እዚህ መገንባት ቢኖርብኝ እንኳ ፍለጋዬን እቀጥላለሁ። ሰውነቱ ቢበሰብስም አጥንቱን እፈልገዋለሁ። አጥንቱን ማግኘት ካልቻልኩ ኮቱን ላገኘው እችላለሁ። ያ ደስ ይለኛል። በደቡብ ኢትዮጵያ ጎፋ ዞን ባለፈው ሳምንት እሁድ ምሽት የአውሮፓ አቆጣጠር ሐምሌ 21 በጣለው ከባድ ዝናብ በተከሰተ የመሬት መንሸራተት የ257 ሰዎች ሕይወት አልፏል። በማግስቱ ሰኞ ሐምሌ 22 በነፍስ አድን ጥረት ላይ የተሰማሩትን ሰዎች በድጋሚ በደረሰው የመሬት መንሸራተት አደጋ ተውጠዋል። የመጀመሪያው አደጋ ምላሽ ሰጭ ሀልፊ አሪንጎ ሁኔታውን እንዲህ ይገልጹታል። ሀና ጋርሳ የኔ አማች ቀሰቀሰችኝ። ስወጣ መሬቱ ተገምሶ ነበር። በወንድሜ ቤት ውስጥ የምትኖር አንዲት ሴት ነበረች። በፍርስራሽ ውስጥ ስትጮ ሰምተን ሁላችንም ቸኩለን ከጭቃው አውጥተን አዳናት። እሷን እያዳናት ሳለ ከአጎራባች መንደሮች ብዙ ሰዎች መጡ። የመጡት ሰዎች ሁሉ ከዚህ ተራራ ሆነው ይመለከቱ ነበር። የመንደሩ ሊቀመንበርና ፖሊሶች ህዝቡ ከዚያ ቦታ እንዲሄድ እየነገሯቸው ነበር። ያኔ እዚህ የምታዩት ነገር ክፍት ሜዳ ነበር እና ሁሉም ሰዎች እዚያው ቆመው ነበር። ከዚያም ከትንሽ ጊዜ በኋላ ከፍተኛ ድምፅ ሰማን። እናም ተራራውን ለማዳን በመጡ ሰዎች ላይ ተደርምሶ ወደቀ። የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ቢሮ ዩኤን ኦቻ እንደ ኤሮፓ አቆጣጠር ሐሙስ ሐምሌ 25 ቀን 2024 ዓ ም የሟቾች ቁጥር እስከ 500 ሰዎች ሊደርስ እንደሚችል ገልጸዋል። ደረጀ ደስታን ነበር ቀደም ብለን የሰማነው። በመሬት መንሸራተት አደጋ ስለ ተጎጂ ስለሆኑ የደቡብ ኢትዮጵያ ሕዝቦች ሮይተርስ ያጠናቀረውን ዘገባ ነበር ያሰማን። በመቀጠል ቀደም ብለን አስተዋውቀው የነበረውን ቅጽበታዊ ጎርፍና የመሬት መንሸራተት የሚያስከትል ከባድ ዝናብ ሊኖር እንደሚችል የኢትዮጵያ ሜትሮሎጂ ኢንስቲትዩት ስለ ማስታወቁ የሚያትተውን ዘገባ ዮናታን ዘብዲዮት ያሰማናል። በተያዘው የክረምቱ ወቅት በአንዳንድ የኢትዮጵያ አካባቢዎች ቅጽበታዊ የወንዞች ሙላትን ጎርፍና የመሬት መንሸራተት የሚያስከትል ከባድ ዝናብ ሊኖር እንደሚችል የኢትዮጵያ ሜትሮሎጂ ኢንስቲትዩት ትላንት ረቡዕ ሐምሌ 23 ቀን 2016 ዓ ም በፌስቡክ የማኅበራዊ ትስስር ገጹ አስታውቋል። በወርሃ ሰኔ አስገምግሞ በወርሃ ሐምሌ ጫን ብሎ የሚቀጥለው የክረምቱ ዝናብ ከነገ ሐምሌ 23 ቀን ጀምሮ ለተከታታይ 10 ቀናት በከፍተኛ መጠን እንደሚጥል የጠቆመው ኢንስቲዩቱ ከወዲሁ አስፈላጊው ጥንቃቄና ዝግጅት እንዲደረግ አሳስቧል። እንደ ኢንስቲዩቱ መግለጫ በቀጣዮቹ 10 ቀናት በተለይም የምዕራብና የሰሜን ምዕራብ የሰሜንና የሰሜን ምስራቅ እንዲሁም መካከለኛው የአገሪቱ አካባቢዎች ከፍተኛ የዝናብ መጠንና ስርጭት እንደሚኖራቸው አመልክቷል። አልፎ አልፎ በሚኖሩት ቀናት እርጥበት አዘል አየርና ደመና በምዕራብ በሰመንና በመካከለኛው የአገሪቱ ስፍራዎች ላይ በ24 ሰዓታት ውስጥ ከ30 ሚሊሜትር በላይ ከባድ መጠን ያለው ዝናብ ሊያስከትል እንደሚችል የብሔራዊ ሜትሮሎጂ ኢንስቲትዩቱ ጠቁሟል። በእነዚሁ መጪ አስር ቀናት ውስጥ ከትግራይ ክልል በምስራቃዊም፣ በማዕከላዊ፣ በሰመን ምዕራብ ምዕራባዊና በምስራቃዊም ማዕከላዊ ሰሜን ምዕራብም ምዕራባውና የደቡብ ምስራቅ ዞኖችም ከአማራ ክልል ሰሜናዊም፣ ደቡባዊና የምዕራብ ጎንደር ዞኖች፣ በሰሜናዊ በምዕራባዊና ምስራቃዊ ጎጃም ዞኖች፣ በዋግኽምራና በአዊ ብሔረሰብ አስተዳደር ዞኖች፣ በባህር ዳር ዙሪያም፣ በሰሜንና በደቡብ ወሎ ዞኖች፣ በሰሜን ሸዋ ዞንና በኦሮሞ ብሔረሰብ ልዩ ዞን መካከለኛና ከባድ ዝናብ ሊኖር እንደሚችል ገልጿል። ከአፋር ክልል ቅልበቲ ፈንቲ፣ ሀሪና ጋቢ ዞኖች፣ ከበንሻንጉል ጉሙዝ ክልል መተከል፣ አሶሳ፣ ማኦ ኮሞና ካማሽ ዞኖች ከጋምቤላ ክልል ኑዌር አኝዋክና ማጃንግ እንዲሁም የኢታንግ ልዩ ዞን ከመካከለኛ እስከ ከባድ መጠን ያለው ዝናብ እንደሚያገኙ ኢንስቲቱ አስታውቋል። ከኦሮሚያ ክልል የቡኖ በደለና የኢሉባቡር ዞኖች፣ የጅማ ምስራቅና ምዕራብ ወለጋ ሆሮ ጉዱሩና ቄለም ወለጋ ዞኖች፣ ሰሜን ሸዋ ምዕራብ ደቡብ ምዕራብና ምስራቃዊ ሸዋ ዞኖች፣ አርሲና ምዕራብ አርሲ ዞኖች፣ ምዕራብ ሐረርጌ ከመካከለኛ እስከ ከባድ መጠን ያለው ዝናብ ያገኛሉ ብሏል። በተመሳሳይ አዲስ አበባም ድሬዳዋና ሀረሪ ከማዕከላዊ ኢትዮጵያ ክልል ጉራጌ፣ ምስራቅ ጉራጌ፣ ሀድያ፣ ሀላባ፣ ከምባታ፣ ሲልጤና የም ዞኖች ጠንባሮ፣ ቀበናና ማረቆ ልዩ ወረዳም ሰሞኑን የጣለው ዝናብ ባስከተለው የመሬት መንሸራተት የስድስት ሰዎች ሕይወት ከጠፋበት ከደቡብ ምዕራብ ኢትዮጵያ ክልል ደግሞ የዳውሮ፣ የከፋ፣ የሸካም ቤንች ሸኮና ኮንታ ዞኖች በተመሳሳይ አደጋ በመቶዎች የሚቆጠሩ ሰዎች ከሞቱበት ከደቡብ ኢትዮጵያ ክልል ደግሞ የወላይታ፣ የጎፋም፣ የጋሞ፣ ገዲዮና ባስኬቶ ዞኖች እንዲሁም የ11 ሰዎች ነፍስ በጠፋበት በሲዳማ ክልል ዞኖች በብዙ ቦታዎቻቸው ላይ ከመካከለኛ እስከ ከባድ መጠን ያለው ዝናብ እንደሚያገኙ ኢንስቲቱ በመግለጫው ጠቁሟል። ሌሎች የኢትዮጵያ አካባቢዎች ደግሞ ከቀላል እስከ መካከለኛ መጠን ያለው ዝናብ ያገኛሉ ተብሏል። የደቡብ ኢትዮጵያ ክልል የአደጋ ስጋት ስራ አመራር ኮሚሽን ኮሚሽነር አቶ ጋንታ ጋማ በበኩላቸው የክልሉ አብዛኞቹ ወረዳዎች ለመሬት መንሸራት ተጋላጭ መሆናቸውን ጠቅሰው አካባቢዎችን በስም ዘርዝረዋል። ናዳ በጣም የሚጠበቀው አንደኛ ጋሞ ዞን ላይ ነው። ሰፊ ወረዳ ያለው ስድስት ወረዳዎች እነዚህም፣ ገረሰ፣ ቦንኬ፣ አርባም ዙሪያ፣ ጋጮ ባባ፣ ዲታ እና ደራማሎ ወረዳዎች ላይ በጣም ጥንቃቄ ያስፈልጋል። ሁለተኛው ወላይታ ዞን ነው። ወላይታ ዞን ላይ ኪንዶ ኮይሻ፣ ኪንዶ ዲዳዬ፣ ካዎ ኮይሻ ና ኦፋ ወረዳዎች በጣም ለናዳ ተጋላጭ ናቸው እና ጥንቃቄ ያስፈልጋቸዋል። እነዛ ወረዳዎች ላይ የተለዩ ቀበሌዎች አሉ። በሶስተኛ ደረጃ ጎፋ ዞን ገዘ ጎፋ አሁን ሰዎች የተጎዱበት ወረዳን ጨምሮ መሎ ጋዳና፣ ማላኮዛ ወረዳ፣ ቆይዳ ወረዳና ወረዳ ና ከደንባ ጎፋ ወረዳ ጥቂት ከበላያት በጣም ጥንቃቄ ማድረግ ያለባቸው ናቸው። አቶ ጋንታ ከተፈጥሯዊ የመሬት አቀማመጣቸውና ከክረምቱ ዝናብ ቀጣይ ትነሳ ለጎርፍ ተጋላጭ ናቸው ያሏቸውንም የክልሉን ዞኖችና ወረዳዎችንም ለይተው አብራርተዋል። ስለዚያን ጋቶ ማመር እና በነጻማዊ ወረዳዎች ናቸው። እንዲሁም ከአሪ ዞን ጂንካ ዙሪያ ጎርፍ ተጋላጭ ነው። ሌላኛው ጋሞ ዞን ነው። ጋሞ ዞን አርባ ምንጭ ዙሪያ ወረዳ፣ ምዕራብ አባያ ወረዳ በጣም ተጋላጭ ናቸው። ወላይታ ዞን ላይ ዱጉና ፋንጎ ወረዳ፣ ደንባ ጎፋ እና ኦይዳ ሳውላ ከተማ ዙሪያ ቀበሌያት በጣም ተጋላጭ ስለሆኑ ህብረተሰቡ ጥንቃቄ ማድረግ አለበት። ሰው ላይ ጉዳት እንዳይደርስ ማንኛውንም ጥንቃቄ የዞን የወረዳ አመራር አጠቃላይ ህብረተሰቡ ማድረግ ያለበትና ራሱን መጠበቅ አለበት የምል ማሳሰቢያ ያለኝ፣ የክልሉ መንግስት አደጋውን አስቀድሞ ለመከላከልናም ጉዳቱን ለመቀነስ እንድቻል በጎፋ በጋሞም በወላይታና በደቡብ ኦሞዞኖች ለአደጋ ተጋላጭ የሆኑም የህብረተሰብ ክፍሎች አካባቢያቸውን እንዲለቁና ወደ ሌላ ስፍራ እንዲዘዋወሩ ማድረጉንም ኮሚሽነሩ ተናግሯል ጎፋ ዞን ላይ በገዘ ጎፋ ዳዳ ካልሴ የሚባል ቀበሌ ቀበሌ ላይ እንዲሁም ነጻዳ ከዳላ ከሆኑ አካባቢ ወደ አማሮ አዛውረን ሰዎችን ማስፈርም ችለናል በመለ ወረዳ እንዲሁም ሌሎች ወረዳዎች ላይም ስራዎች ተዘርቷል በደቡባዊ የኢትዮጵያ አካባቢዎች ባለፉት ሁለት ሳምንታት ውስጥ የጣለውን ከባድ ዝናብ ተከትሎ በተቀራራቢ ቀናት ውስጥ የተከሰቱ የተለያዩ አራት አደጋዎች በመቶዎች ለሚቆጠሩ ሰዎች ህይወት እልፈትና ለከፍተኛ የንብረት ውድመትም መንስኤ ሆነዋል የክረምቱ ዝናብ ጫን ብሎ መቀጠሉን ተከትሎም አሁንም ተመሳሳይ አደጋዎች ሊከሰቱ እንደሚችሉ የሚነሱ ስጋቶችን ጠቅሰን በተደጋጋሚ መዘገባችን ይታወሳል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዴዎስ ሐዋሳም። ዮናታን እናመሰግናለሁ እያዳመጣችሁ ያላችሁት በ19 በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሰዓት ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የረቡዕ ምሽት ስርጭታችን ነው የመጀመሪያው አጋማሽ ስርጭታችን ተጠናቅቆ ወደ ሁለተኛው አጋማሽ የምንሳገርበት ሰዓት ላይ ደርሰናል የመጀመሪያው ቅንብራችን ወደ ትግራይ ክልል ይወስደናል በትግራይ ክልል በፖለቲካ አመራሮች ዘንድ ይታያል ያለው ክፍፍል እንዳሳሰበው የክልሉ የሲቪል ማህበረሰብ ድርጅቶች ህብረት አስታወቀ። 124 ድርጅቶችን በአባልነት ያቀፈው የትግራይ ሲቪል ማህበረሰብ ድርጅቶች ህብረት ባወጣው መግለጫ በክልሉ ከፍተኛ ፖለቲካዊ አመራሮች መካከል የሚታየው ክፍፍል የክልሉን ብሎም የህዝቡን ሰላም ሊያደፈረስ የሚችል በመሆኑ ስጋት ገብቶናል ብሏል። የሲቪል ማህበረሰብ ድርጅቶቹ ህብረት ስራ አስፈጻሚ አቶ ያሬድ በረሀ ስለ መግለጫው ለአሜሪካ ድምፅ በሰጡት ማብራሪያ ፖለቲከኞቹ ልዩነታቸውን በሰላም እንዲፈቱ የፌዴራል መንግስትም ከፖለቲከኞች አለመግባባት ጋር ተያይዞ የሚመጣን ችግር በሰላማዊና ህጋዊ መንገድ ብቻ እንዲያየው ጠይቋል። ገብረ ሚካኤል ገብረ መድኅን ምድን ዝርዝራለሁ አንድ መቶ 24 ድርጅቶችን በአባልነት ያቀፈው የትግራይ ሲቪል ማህበረሰብ ድርጅቶች ህብረት ባለፈው ሳምንት ቅዳሜ ሐምሌ 20 ቀን 2016 ዓ ም ባወጣው መግለጫ በክልሉ ከፍተኛ ፖለቲካዊ አመራር መካከል እየታየ ያለው አለመግባባት አሳስቦኛል ብለዋል። ስለ መግለጫው ለአሜሪካ ድምፅ ያብራሩት የህብረቱ ሥራ አስፈጻሚ አቶ ያሬድ በርኸ የፖለቲከኞቹ አለመግባባት እየሰፋ መጥቷል ይላሉ። የፖለቲካ አመራሩ ቀውስ ውስጥ እንዳለ በአንድም ወይም በሌላ መልኩ Kudum yi a yi wani garfi hudun, ina ya yi ኦረዲ ልዩነቱ እየሰፋ አደባባይ ላይ ወጥቷል። በግብ የሚታይ ስለሆነ ማለት ነው እና በዚህ ምክንያት ሁኔታውን ወደ አላስፈላጊ አቅጣጫ የወስድ ነገር እየታየ ነው ያለው ማለት ነው። ይህ ደግሞ ክልሉን መነሻ አድርጎ ከተካሄደው የሰሜን ኢትዮጵያው ጦርነት ጋር በተያያዘ ካሉት አራት ዓመታት ወዲህ በአስቸጋሪ ህይወት ውስጥ እያለፈ ያለውን የትግራይን ህዝብ ለሌላ ችግር የሚዳርግ መዘዝ እንዳያስከትል ስጋታቸውን ገልጸዋል። ሶስት አራት ዓመታት ያለፈበት በጣም አስከፊ የሚባለውን ህይወት በጣም የተመሰቃቀለ ነበርና ከዚህ ይወጣል ብለን በምንጠብቅበት ጊዜ መልሶ ጦርነት ድባብ የሚመሳበት ሁኔታ ስናይ ለበት ለመናገር በጣም አስደንጋጥና አሳሳቢ ነው። የህብረቱ መግለጫም ከክልሉ ፖለቲካዊ አመራር ክፍፍል ጋር ተያይዞ በልዩ ልዩ ዘርፎች እርምጃዎች እየተወሰዱ መሆናቸውን ጠቅሶ ይህም ችግሩን የበለጠ ያባብሰዋል ይላል። ክፍፍሉ ክልሉንና ህዝቡን ለባሰ ችግር የሚያጋልጥ መሆኑን ተገንዝበው ፖለቲከኞቹ ልዩነታቸውን በውይይት እንዲፈቱም አቶ ያሬድ ጥሪ አቅርበዋል። እንደኛ እምነት የፖለቲካ አመራሩ የተለያየባቸው ያሉት ልዩነቶች ንስ ኦፍ ዲፈረንስ ምንም ቢሆን ምንም ከትግራይ ህዝቡና ከትግራይ ከሀገሩ በላይ ሊሆን አይችልም። ይህን ግምት ውስጥ አስገብቶ ልዩነታቸውን ከዚህ ትልቅ ምስል በታች አድርገው ህዝብና ሀገሩን ካለበት ችግር ማውጣት አለባቸው ነው። በህወሀት አመራሮችና በትግራይ ጊዜያዊ አስተዳደር መካከል ልዩነቶች እየሰፉ መምጣታቸው በስፋት እየተነገረ ይገኛል። በአወቃቀሩ አቶ ጌታቸውን ጨምሮ በርከት ያሉ የህወሀት አባላትም የተካተቱበት ጊዜያዊ አስተዳደሩ ስራውን በአግባቡ እንዳያከናውን በፓርቲው ውስጥ ያለው ልዩነትና ሽኩቻ እንቅፋት እንደሆነበት ከዚህ ቀደም አስታውቋል የጊዜያዊ አስተዳደሩ ፕሬዚደንት ጌታቸው ረዳ ባለፈው መስከረም ወር በሰጡት መግለጫ፣ በዚህ የተነሳም አስተዳደራቸው በዞኖችና በወረዳዎች ደረጃ መንቀሳቀስ እንዳይችል መደረጉን ገልጸዋል። ይኸው ልዩነትና ፖለቲካዊ ሽኩቻ አሁንም መቀጠሉን አቶ ጌታቸው ረዳ ትላንት ሰኞ ሐምሌ 22 ቀን 2016 ዓ ም ለድምፀ ወያኔ ቴሌቪዥን በሰጡት ቃለ መጠይቅ አብራርተዋል። ከልዩነቶቹ አንዱም ከፕሪቶሪያው የሰላም ስምምነት ጋር እንደሚያያዝ የጠቆሙት አቶ ጌታቸው በሕወሓት ውስጥ ካሉ አመራሮች ዘንድ ትችት ይሰነዘርብኛል ብለዋል። ኣነ ፕሪቶሪያ ኣብ ዝፍርመሉ ሰዓት እንታይ ዓይነት ጸበባ ከም ዝነበርና ጸበ ይፈልጥ እዩ የፕሪቶሪያውን ስምምነት በፈረምንበት ሰዓት በምን አይነት ውጥረት ውስጥ እንደነበርን አሳምሬ ያውቃለሁ። በግሌ የተሰጠኝ ኃላፊነት ይህንን የሚያካትት ነበር የሚል እምነት አለኝ። አሁን ከአንድ ዓመት ከስምንት ወር በኋላ የሆነ መድረክ ላይ አንዱ ጓድህ ያውም ስምምነቱ ካልተፈረመ አደጋ ላይ እየወደቅን ነው የሚል መልእክት ያስተላለፈልህ ሰው መንግሥት እንድታፈርሱ ኃላፊነት አልሰጠናችሁም የሠራችሁት ስህተት ነበር ሲልህ መጀመሪያውኑ የስምምነቱን ነገር አልተቀበለውም ወደሚል ድምዳሜ ነው የሚወስድህ። ካልተቀበልከው ደግሞ በአፈጻጸሙም ቅር የሚያሰኝ ነገር ይኖራል ማለት ነው። ህወሀት ከዚህ ቀደም በሐምሌ ወር መጀመሪያ ላይ ባወጣው መግለጫም በ50 ዓመት ታሪኩ አይቶት የማያውቅ ከባድ ፈተና እንዳጋጠመው አስታውቆ ነበር። በፓርቲው አመራር ጸረ ዲሞክራሲያዊነት፣ ቡድናዊነት፣ ጎጠኝነት፣ ሕዝበኝነትና ሙስናን የመሳሰሉ ችግሮች በስፋት እንደሚታዩም ጠቅሷል። የህወሓትን ቀጣይ ጉባኤ ከማድረግ ጋር በተያያዘም በአመራሩ መካከል ልዩነት መኖሩን አቶ ጌታቸው ረዳ በትላንቱ ቃለመጠይቃቸው ጠቁመዋል። ጠቅላይ ሚኒስትር አብይ አሕመድ በቅርቡ ከተቃዋሚ የፖለቲካ ፓርቲዎች ጋር ባደረጉት ውይይት ህወሓት ጠቅላላ ጉባኤውን ከማካሄዱ አስቀድሞ ወደ ምርጫ ቦርድ ቀርቦ በመመዝገብ ህጋዊ ሰውነቱን እንዲያስመልስ አሳስበዋል። ፓርቲው ጠቅላላ ጉባኤ ማካሄድ የሚችለው ዳግም ሲመዘገብ ብቻ መሆኑን የተናገሩት ጠቅላይ ሚኒስትሩ ፓርቲው ያን ካላደረገና ምርጫ ቦርድ ህጋዊ ካላለው ህወሓት በምርጫ ሊሳተፍና መንግሥት ሊሆን አይችልም ብለዋል። ያ ማለት ደግሞ ተመልሰን ጦርነት ውስጥ እንገባለን ማለት ነው ሲሉም አስጠንቅቀዋል። ይህን የጠቅላይ ሚኒስትሩን ንግግር መነሻ ያደረገው የትግራይ ሲቪል ማህበረሰብ ድርጅቶች ህብረት መግለጫ የፌዴራሉ መንግስት የፕሪቶሪያውን የሰላም ስምምነት ለመተግበር እስካሁን ላከናወናቸው ተግባራት እውቅና እንደሚሰጥ ይጠቅሳል። ትልልቅ እንቅፋቶች ሲል ለጠራቸው ቀሪ ችግሮችም መንግስት ዘላቂ መፍትሄ እንደሚያበጅላቸው እምነቱን ገልጿል። የሲቪል ድርጅቶቹ ህብረት ሥራ አስፈጻሚ አቶ ያሬድ በርኸ ከህወሓት አመራሮች ክፍፍል ጋር ተያይዞ ይታያል ያሉትን ችግር የፌዴራሉ መንግስት በሰላማዊ መንገድ ብቻ ሊመለከተው ይገባል ይላሉ። ለፌዴራል መንግስት እያስተላለፍ ያለነው ጥሪ ምንድን ነው? ምንም ቢደረግ በሰላማዊና ህጋዊ በሆነ አማራጭ ብቻ እንዲፈታ ነው ጥሪያችን እያስተላለፍ ያለ ነው ማለት። በጉዳዩ ላይ ከህወሓትና ከትግራይ ክልል ጊዜያዊ አስተዳደር ቃል አቀባዮች አስተያየት ለማግኘት ያደረግነው ጥረት አልተሳካም። ከትላንት በስቲያው ዘገባችን ላይ የተጠቀሱት የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል ግን ፓርቲው ህጋዊ ሰውነቱ እንዲመለስለት ለሁለተኛ ጊዜ ምርጫ ቦርድን በደብዳቤ መጠየቁን ተናግረዋል ጥያቄው ለቦርዱ የቀረበው ከጠቅላይ ሚኒስትር አብይ አህመድ ጋር ከተነጋገሩ በኋላ መሆኑን የገለጹት ሊቀመንበሩ በሁለት ሳምንታት ውስጥ ምላሽ እናገኛለን ብለው እንደሚጠብቁም ለሀገር ውስጥ መገናኛ ብዙኃን አስታውቀዋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ። ገብረ ሚካኤልን አመሰግናለሁ። እኛ ወዳለንበቱ ዋሽንግተን ዲሲ ስንመለስ ወጣት አፍሪካውያን መሪዎችን በየዓመቱ የሚያሰባስበው የማንዴላ ዋሽንግተን የጉድኝት ጉባኤ እዚህ ዋሽንግተን ዲሲ ላይ ተካሂደዋል። ይህ ጉባኤ በልዩ ውድድር ውስጥ አልፈው የተመረጡ ወጣቶች በአሜሪካ ከፍተኛ የትምህርት ተቋማት ውስጥ ለሳምንታት የቀለም ትምህርትና አመራር ስልጠናዎችን ከወሰዱ በኋላ የሚደረግ የመደምደሚያ ጉባኤ ነው። ዘንድሮ አስረኛ ዓመቱን በደፈነው መርሃ ግብር ላይ ኢትዮጵያን ጨምሮ ከሰሐራ በታች ከሆኑ ሀገራት የመጡ ወደ አንድ ሺህ ገደማ ወጣቶች ተሳትፈዋል። ከተወሰኑ ተሳታፊዎች ጋር ያደረግነው ቆይታ በመቀጠል ይቀርባል። ወጣት አፍሪካዊ መሪዎችን በሚያስተሳስረው የማንዴላ ዋሽንግተን ጉድኝት ጉባኤ ላይ ካገኘናቸው ወጣቶች መካከል አንዷ ኢትዮጵያ ውስጥ በሕክምና ሙያ ላይ የተሰማራችው ዶክተር ህሊና የሀሳብ አስቻለው ናት። ዶክተር ህሊና በሀገሯ ኢትዮጵያ የምታከናውናቸው ሕብረተሰብ አጋዥ ተግባራት ፋይዳቸው የላቀ መሆኑን የተመለከተው የመርሃ ግብሩ አሰናጅ ተቋም ወደ አንድ ሺህ ከሚጠጉት የዘንድሮ ተሳታፊዎች መካከል አንዱ አድርጎ መርጧታል። ስራዬ ጠቅላላ ሐኪም ነኝ እና የምሰራው አለርት ኮምፕሬንሲቭ ስፔሻላይዝድ ሆስፒታል ነው። እዛ ምሰራው የጽንስና ማህዛን ክፍል ውስጥ ነው። ከዛ በተጨማሪም አንዳንድ ቦታዎች ላይ እንደ ቮለንቲር ሰራለው። አንዱ ምንድነው ነው በሴክሹዋል ፕሮዳክቲቭ ሀዝ ነው ምሰራው። እሱ ላይ አንዳንዴ ቪዲዮዎችን የኔሀዝ አለ የኔሀዝ ማለት ዲጂታል ፌምቴክ ካምፓኒ ነው። እዛ ላይ ቪዲዮዎችን ስክሪፕቶችን ፕሮቫይድ አድርጋለው እና ደግሞ አንዳንድ ከሰዎች የሚመጡ ጥያቄዎችን እመልሳለሁ ማለት ነው። ሌላ ደግሞ የአምላክ ልጆች ፋውንዴሽን የሚባል ፋውንዴሽን አለ። እሱ ምንድን ነው ብዙ የሚሰሩበት ዘርፎች አሉ፣ ግን አንዱ የአምላክ ልጆች አራስ ቤት ይባላል። እሱ ለመጀመሪያው ስድስት ወር አንድ እናት ከልጇ ጋር ልጇን እያጠባች አዲስ እናት የአራስ ጊዜዋን ስድስቱን ወር እዛ ውስጥ እየቆየች እንዲሁም የተለያዩ ድጋፎች የስሞል ቢዝነስ ትሬኒንግ ሊሆን ይችላል። የተለያዩ ነገሮች እዛም ደግሞ አረጋውኔ ለህጻናቶቹና ለእናቶቹ ሜዲካል ቼክአፕ ሰጣለሁ እና አንዳንድ ነገሮችን ምክር ሰጣለሁ ማለት ነው። ለስድስት ሳምንታት ያክል በቆየችበት የሉዚያና ስቴትስ ዩኒቨርሲቲ ውስጥ በአመራርና በህብረተሰባዊ የተሳትፎ ዘርፍ ላይ ልዩ ስልጠና እድል ያገኘችው ዶክተር ሄሊና በከፍተኛ ትምህርት ተቋም ውስጥ የነበራትን ቆይታ ጠቀሜታ እንዲህ ታስረዳለች። ሊደር ማለት ምን ማለት ነው የሚለውን ነገር በጣም አውቂበታለሁ። እኔ ምን አይነት ሊደር ነኝ? ምንድን ነው የእኔ ስትሪንግዝ እና ዊክነስ የሚለውንም እንዳቀርጎኛል እዛ በመቆየቴ ኦርጋናይዜሽን ውስጥ ብገባ ምን አይነት ስትራክቸር ነው የምፈልገው፣ እኔ የምፈልገው ምን አይነት ስትራክቸር ነው የሚለውን አውቂበታለሁ። ሌላ ደግሞ በጣም ብዙ ኦርጋናይዜሽኖችን አይተናል፣ ብዙ ኮሚኒቲ ስራዎችን ሰርተናል እና ከነሱ ላይ የወሰድኩት ነገር ምን ያህል ህዝቡን ኢንቮልቭ ማድረግ እንዳለብን፣ ለህዝብ የሚሰራ ስራ ላይ ከህዝቡ እንደሆነ አይዲያው መምጣት ያለበት ህዝቡ የራሱ እንደሆነ ማሰብ እንዳለበት የምንሰራው ፕሮጀክት፣ አንድ ሰው የሆነ ፕሮጀክት ሲሰራ ሄዶ ኦ፣ እናንተን እነዚህን ለማሰልጠን ነው ቢላቸው፣ ያ ሰው ለእነሱ ፋሚሊየር ስላልሆነ አክሴፕታንስ ሬቱ ቀስ ይቀንሳል። ስለዚህ እንዴት ነው ከህዝቡ ጀምረን የሆነ ፕሮብለምን ፈተን ተመልሰን ለህዝቡ ሪስፖንስ የምንሰጠው የሚለውን ነገር ነው የተማርኩበት። ለኒህ በጣም ቫሊዩብል ነበረ። ከስልጠናው ጎን ለጎን ከሌሎች የአፍሪካውያን ወጣቶች ጋር ሀሳብ ለመለዋወጥ እድል ያገኘችው የዶክተር ህሊና የቤት ስራ ታዲያ ዩናይትድ ስቴትስ ውስጥ ያገኘችውን እውቀትና ልምድ ወደ ሀገሯ በምትመለስበት ጊዜ ለቁም ነገር ማብቃት ይሆናል። አንዱ ፕሮጀክቴ ምንድን ነው የሴክሹዋል ፕሮዳክቲቭ ሄልዝ እንትን ለመስጠት ነው፣ ማለት ኤጁኬሽኑን ለመስጠት እስፔሻሊ ለወጣቶች ዩኒቨርሲቲ ውስጥ ላሉ ወጣቶች ይህንን ለመስጠት ነው፣ ይህንን ኤጁኬሽን ለመስጠት። ስለዚህ ዩኒቨርሲቲዎች ውስጥ እዛው ውስጥ ባሉበት፣ እዛው ክፍላቸው ውስጥ ሆነው ብዙ ጊዜ ቅዳሜ ቅዳሜ ክፍት ነው የሚሆኑት፣ እነሱን በመጠቀም ለእነሱ ምክሮችን ለመስጠት እንዲያውቁ ለማድረግ እና ያው ብዙ እንዴት አድርገው ናቪጌት እንደሚያደርጉ እነዚህ ነገሮች ለእነሱ ለማሳየት ነው። በአሶሳ ዩኒቨርሲቲ ውስጥ የሕግ መምህር እንዲሁም የዩኒቨርሲቲው የሕዝብና ዓለም አቀፍ ግንኙነት ኃላፊ የሆነው ሰለሞን ኢቴንሳ ደግሞ ለሳምንታት በፔንሳልቬኒያ ግዛት ውስጥ በሚገኘው ድራክሰል ዩኒቨርሲቲ ቆይታ አድርገዋል። ስለነበረው ቆይታ ሀሳቡን አጋርቱኗል። ሶኔ የተመደብኩት በሲቪክ ኤንጌጅመንት በሚባል ትራክ ነው ሲቪክ ኢንጌጅመንት ቤዚካሊ ምንድነው እንዴት የተቋማት የመንግስት ተቋማት ከሲቪክ ማህበራት ጋር በጥምረት በመስራት የማህበረሰቡን ኑሮ ማሻሻል ይችላሉ የሚለውን ነው። እና ሰው በቆይታዬ የአሜሪካ ተቋማት የሲቪክ ማህበራት እንዴት ከመንግስት ጋር በጥምረት እንደሚሰሩ በደንብ አይቼዋለሁ። የነበርኩበት ዩኒቨርሲቲ እንዴት ከማህበረሰቡ ጋር በጥምረት እየሰራ እንደሆነ ከዛም ባሻገር የተለያዩ ተቋማትን የማየት እድል አገንተናል እና ጥሩ ተሞክሮ ነው። ከዛም ባሻገር በክፍልም ምንማራቸው የአመራር ኪሎት የምናሳድግበት የሚሰጡ ክፍሎች ወይም ደሞ ኮርሶች ነበሩ። እሱንም ስንወስድ ነበረ ጥሩ የአቅም ግንባታ ስልጠና ነው ብዬ ነው ማየው። አቤኒዘር ፈለቀ ኒውዮርክ በሚገኘው ሲራኩዝ ዩኒቨርሲቲ ውስጥ በሕዝብ አስተዳደር ዘርፍ ከበቁ ባለሙያዎች ስልጠና ሲያገኝ የቆየ ሌላኛው ኢትዮጵያዊ ነው። በዩኒቨርሲቲው ከተመደቡት መካከል በአነቃቂ የአደባባይ ንግግር ውድድር ዘርፍም አሸናፊ ሆኗል። ንግግሩን ከማሸነፌም በላይ ሀገሬን ሪፕሬዘንት ማድረጌ በጣም ደስ ብሎኛል። ምክንያቱም ከኢትዮጵያ እኔ ብቻ ነበርኩ ይህንን ንግግር የኢግናይት ቶክ ያደረግኩት። ስለዚህ ያው ንግግሬ ፎከስ አድርጎ የነበረው እንደ ወጣት ጀኔሬሽን ራሳችን ነገሮችን በራሳችን እጅ ይዘን ስቴፕ አፕ ማድረግ እንዳለብን እና የሚያስፈልገውን ሳክሪፋይስ ማድረግ እንዳለብን ለውጥ ማምጣት ከፈለገ። ብዙ ጊዜ ቁጭ ብለን ብዙ ነገሮችን እንወቅሳለን፣ ግን ራሳችን ደግሞ እንደ ሊደር ስቴፕ አፕ አርገን የራሳችን ደግሞ ኮንትሪቢሽን ማምጣት ስላለብን እዛ ላይ ፎከስ ያደረገ ነበር። ኢትዮጵያ ውስጥ በሕዝብ ግንኙነትና ልዩ ስልት አማካሪነት የሚያገለግለው አቤኒዘር ታላላቅ የአሜሪካ መሪዎች ሳይቀሩ በአንድ ወቅት ተማሪ የነበሩበት ከፍተኛ የትምህርት ተቋም ውስጥ ያሳለፋቸው ሳምንታት በነባር እውቀትና ልምዱ ላይ ስለ ጨመሩት መልካም ነገር ቀጣዩም ብሏል። በጣም ኮርስ አሰጣጡ ኦርጋናይዜሽኑ በጣም አይኔን የከፈቱ ናቸው። እስፔሻሊ ስለ ሊደርሽፕ ስናወራ ብዙ የሊደርሽፕ ብዙ ስኮፖች አሉት። አንደኛው ኤቲካል ሊደርሽፕ ነው። ኤቲካል ሊደርሽፕ ላይ ጋቨርነንስ ላይ እና ፖሊሲ አናሊሲስ እና ዲሲዥን ሜኪንግ ላይ በጣም ብዙ ጥሩ ጥሩ የሆኑ ግብዓቶች አግኝተበታለሁ፣ ኮኔክሽን ፈጥሬበታለሁ። ዘንድሮ በመርሃ ግብር ውስጥ ከታቀፉ ከ20 በላይ ኢትዮጵያውያን መካከል አንዱ የሆነው አቤኒዘር የመጪ ዘመን ህልሙ በዘርፉ ውስጥ ለጥቅም የዋለው ዘመናዊ አሰራሮችን በተሰማራበት መስክ በሀገሩ ምድር ላይ መተግበር መሆኑን ነግሮናል። አሁን ብዙ በአገር አቀፍ ደረጃ በመንግስት የሚተላለፉ ብዙ ፖሊሲዎች አሉ። ግን እነዚህ ፖሊሲዎች እንደ ፖሊሲ አቀራረጻቸው ጠንካራ ቢሆኑ፣ መሬት ላይ ግን ሲተገበሩ በጣም ብዙ ቻሌንጆች አሉ እንደሚታወቀው። ስለዚህ አንደኛው ትልቁ ደግሞ እሱ ከነዚህ ይህን ፖሊሲ ለማስፈጸም የተመደቡ ባለድርሻ አካላት ጋር ያለው ግንኙነትና ያለው አሰራር ላይ ለውጦችን ማምጣት ያስፈልጋል ማለት ነው። ስለዚህ እንዴት ነው አንድን ነገር በተለይ ለህብረተሰቡ የሚጠቅም ፖሊሲ በሚወርድበት ጊዜ እንዴት ነው ቶሎ እና በቅንጅት በሁሉም የሀገሪቱ ክፍል እንዴት ነው ማስፈጸም የሚቻለው የሚለው ነበር የኔ ፎከስ ፕሮጀክት ማለት ነው። ስለዚህ እዛ ላይ ከሴራኪስ ዩኒቨርሲቲ የነበሩ በዚህ ላይ በጣም ብዙ አመት ልምድ ያላቸው ፕሮፌሰሮች ጋር ሜንቶር አድርገውኝ ከፎከስ ፕሮጀክቱ ላይ ሰርቻለው ማለት ነው። ስለዚህ ያንን ወደ አገሬ ስመለስ ባለሁበት ፊልድ እና በምሰራባቸው ድርጅቶች ላይ ይህንን ተግባራዊ አድርጌ የተሻለ ለውጥ ለማምጣት ነው ማስበው ማለት ነው። የማንዴላ ዋሽንግተን ፌሎውሺፕ ወይንም ጉድኝት ጉባኤ አስረኛ ዓመቱን ዘንድሮ ላይ እየደፈነውና በአሜሪካ ውጭ ጉዳይ መስሪያ ቤት ስር የተዘረጋው የወጣት አፍሪካውያን መሪዎች የትስስር ተነሳሽነት አካል ነው። በዚህ መርሃ ግብር ውስጥ በአካል ዩናይትድ ስቴትስ ተገኝተው ትምህርትና ስልጠና ከወሰዱ በሺዎች የሚቆጠሩ ወጣቶች በተጨማሪ ከግማሽ ሚሊዮን በላይ አፍሪካውያን ወጣቶች በየቀጠናው በተዋቀሩ የትስስር መረቦች አማካኝነት ተጠቃሚ እንደሆኑ በመድረኩ ተወስቷል። በአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን። ወደ ቀጣዩ ዘገባችን ስንሻገር ዓለም አቀፉ የገንዘብ ድርጅት ሥራ አስፈጻሚ ቦርድ ለኢትዮጵያ ሶስት ነጥብ አራት ቢሊዮን ዶላር ብድር አስታውቋል። የተራዘመ የብድር አቅርቦት በተባለው መርሃ ግብር ከጸደቀው ብድር ውስጥ አንድ ቢሊዮን ዶላር በአፋጣኝ ለኢትዮጵያ የሚለቀቅ እንደሆነ ተቋሙ ገልጿል። ይህም ኢትዮጵያ የውጭ ምንዛሬ ግብይቱ በገበያ እንዲወሰን የፖሊሲ ለውጥ ማድረጓን ባስታወቀችበት ማግስት ይፋ የሆነ ነው። የአሜሪካ ድምፅ ያነጋግራቸው የፋይናንስና ምጣኔ ሀብት ባለሙያዎች ብድሩ በውሳኔው ምክንያት የሚመጣን ኢኮኖሚያዊ መናጋት ለማስተካከል እንዲያግዝ ታስቦ ሊሆን ይችላል ይላሉ። የኢትዮጵያ መንግስት ውሳኔም በአይኤምኤፍ አስገዳጅነት የተወሰነ እንጂ ኢኮኖሚያዊ አይደለም ሲሉም ይገልጻሉ። አስማማዋይ ነው። በዚህ ጉዳይ ተከታዩን አሰናድተዋል። እንደሚከተለው ይቀርባል። የኢትዮጵያ መንግስት የውጭ ምንዛሬ መዛባትን ያስተካክላል በሚል ይፋ ያደረገው ገበያ ምር የውጭ ምንዛሬ ተመን ከትላንት ጀምሮ ተግባራዊ መሆን ጀምሯል። ይህም ከግማሽ ክፍለ ዘመን በላይ በመንግስት ይመራ የነበረውን የውጭ ምንዛሬ ግብይት የቀየረ የፋይናንስ ፖሊሲ ለውጥ ነው። መንግስት ከዓለም አቀፍ ተቋማት ጋር ሲያደርጋቸው ከነበሩ ድርድሮች አኳያ ውሳኔው የሚጠበቅ ነው የሚሉት የፋይናንስና ምጣኔ ሀብት ባለሙያው ዶክተር አብዱል መናን መሐመድ ነገር ግን የገንዘብን የመግዛት አቅም ከማዳከም አልፎ ገበያ መር እንዲሆን ይወስናል ብለው እንዳልጠበቁ ይናገራሉም። ኢትዮጵያ ብር ከሌሎች ከዶላርም ብለው ከሌሎች የውጭ ምንዛሪዎች ጋር ያለው ተመን ጤነኛ እንዳልነበረ እኮ ግልጽ ነው ለማንም ሰው፣ የሚመለከተው የለም ማንም ሰው የሚያስተውል ሰው ጤነኛ እንዳልነበረ ያውቃል፣ እና መስተካከል እንዳለበት ይታወቃል። ምን መሰለህ ረጅም ጊዜ የተጠራቀመ ችግርን ግን በአንድ ጊዜ ያስተካክለዋለሁ ስትል ደግሞ፣ ሌላ ችግር እንዳይሆንም መጠንቀቅ ያስፈልግል ያስፈልጋል ማለት ነው እና ያልጠበቅኩት የሆነብኝ በቀጥታ እዛ ይገባል የሚል እምነት አልነበረኝም። አንድ ከአገሪቱ ካለችበት አኳያ ከኢኮኖሚው መዳከም አኳያ የውጭ ምንዛሪ እንኳን የረባ የውጭ ምንዛሪ እንኳን ሪዘርቭ ያው አሁን ይሰጡናል ተብሎ ከሚታሰበው ውጭ የለንም። ደካማ ኢኮኖሚ ላይ ይሄ እርምጃ ይወሰዳል የሚል እምነት አልነበረኝም። ብርም ማዳከም ያው ዲቫሉዌሽን የተባለው እና በገበያ የሚመራ ስርዓት ምን ይመስላል የሚለው የተለያዩ ጉዳዮች ናቸው። ብርም ማዳከም ማለት የተመኑን ጉዳይ ተመኑን ማስተካከል ማለት ነው። እንደው ዛሬ በተከሰተው እንመልከት እንኳን ብንል ሀምሳ ሰባት ብር አካባቢ የነበረውን ዶላር ንግድ ባንክ መገበያያው ወደ ሰባ አምስቱ ሰባ ስድስት ብር አስገብቶታል። ያው መግዣና መሸጫው ልዩነትም ቢኖረው ይሄ ብር ማዳከም ይባላል። ተመኑን ማስተካከል የለም። በገበያ የሚመራ ማለት ደግሞ ግብይቱ ወደፊት እስካሁን ስንገበያይበት የነበረው የውጭ ምንዛሬ ስንገበያይበት የነበረው ስርዓት በገበያ የሚመራ አይደለም። ኢትዮጵያ በዘመናዊ የባንክ እና የገንዘብ ዘመናዊ ስልህ ምናልባት ሀኛው ክፍለ ዘመን ከጣሊያን ወረራ በኋላ ያለውን ብንመለከት የተለያየ ስርዓት ነው የተከተለችው እና ከኢህአዲግ በኋላ ያለው በአማርኛ ምን ብዬ ማኔጅድ ፍሎት ይሉታል። መንግስት በተወሰነ ደረጃ ጣልቃ የሚገባበት፣ የተወሰነ ደግሞ በገበያ የሚመራ የተቀላቀለ አይነት ስርዓት ነበረ ስንመራ የነበረው። ሙሉ የተለቀቀም አይደለም። መንግስት ይቆጣጠረዋል። ተመኖም ማለት ትችላለህ ብሔራዊ ባንክ በይበልጥ። እና አሁን ግን ሙሉ ለገበያ የተተወ ነው። ዶክተር አብዱል መናን ውሳኔው በአይሜፍ አስገዳጅነት የተወሰነ እንጂ ኢኮኖሚያዊ ምክንያት ያለው ነው ብለው እንደማያምኑ ይናገራሉ። ምንም ጥሩ ጊዜ የለም ይሏል። የዓለም አቀፍ ተቋማት አሁን ነው ጥሩ ጊዜ ይሏል ማለት ነገ ብታቆየው አታመልጠውም አይነት ነገር ነው የሚሉ የኢትዮጵያ መንግስት ከፍተኛ የዶላር ችግር አለበት። በጣም በጣም በሚያስጠንቅ ደረጃ የዶላር ችግር አለበት። ይህ የዶላር ችግር እንዳለበት ምታቀ ባለፈው ሁለት አመት ኮ ይህ ጉዳይ ሲንጓተት ሲንጓተት ሲንጓተት የኢትዮጵያ መንግስት አሁን እኮ ከሞላ ጎደል ሙሉ የተቀመጠለትን ቅድማ ሁኔታ ነው የተቀበለ። የኢትዮጵያ መንግስት ያልተቀበለው ነገር የለም። ከተከታተልክ ባለፈው ወርቅ ምናምን ብሔራዊ ባንክ ለማንበብ እስኪከብድን ድረስ የለም ከመርዛቶ የተነሳ በህግ በአዋጅ ኮኔት የተጥለቀለቅ ነው። የኢትዮጵያ መንግስት በበኩሉ አዲሱ የውጭ ምንዛሬ ግብይት ተመን ስርዓት የውጭ ሀገር ኢንቨስትመንት እንደሚያሳድግና ገበያው የውጭ ምንዛሬ ተመን እንዲወስን በማስቻል የምጣኔ ሀብት ዘርፉ እንደሚያረጋጋ ይገልጻል። ኢትዮጵያ የውጭ ምንዛሬ ግብይቱ በገበያ እንዲወሰን የፖሊሲ ለውጥ ባደረገችበት ዕለት ሰኞ ሐምሌ 22 ቀን 2016 ዓ ም በዋሽንግተን ዲሲ ስብሰባ የተቀመጠው የዓለም አቀፉ የገንዘብ ድርጅት ሥራ አስፈጻሚ ቦርድ ለኢትዮጵያ 3.4 ቢሊዮን ዶላር ብድር አጽድቋል። የተራዘመ የብድር አቅርቦት በተባለው ፕሮግራም ከጸደቀው ብድር ውስጥ አንድ ቢሊዮን ዶላር በአፋጣኝ ለኢትዮጵያ የሚለቀቅ እንደሆነ ተቋም አስታውቋል። የምጣኔ ሀብት ባለሙያው አቶ ያሬድ ኃይለመስቀል ብድሩ በውሳኔው ምክንያት የሚመጣውን ኢኮኖሚያዊ መናጋት ለማስተካከል እንዲያግዝ ታስቦ ሊሆን ይችላል ይላሉ። ይሄ የተፈቀደው ብር የሚመጣው ገበያውን ለማረጋጋት ለማለት ነው የሚሆነው። ለምሳሌ አሁን ዶላር ተፈቅዶ በገበያዊ ወሰን ተብሎ ገበያው ላይ ዶላር ከሌለ በአንድ ጊዜ እንግዲህ ያው የተጫረተ ሰዎቹ በሚገዙት ከቁጥጥር ውጪ ሊሆን ይችላል። አድማጮቻችንና ተመልካቾቻችን አብራችሁን ስላመሻችሁ በእጅጉ እናመሰግናለን። የነገ የነገሰ ይበለን። መልካም ምሽት ይሁንላችሁ።